የዲደብልዩ ዜና በመጀመሪያም ዋና ዋና ዜና ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መንግሥት ከህዝባዊ ወያነ ሐርነት ትግራይ ኃይላት ጋር በጀመረ ውጊያ ዓለም አቀፉ ማኅበረሰብ ጣልቃ እንዳይገባ ታሰቡ እንደ አንዲት ሉዓላዊት ሀገር ኢትዮጵያ በግዛቷ ሕግን የማስጠበቅ ማናቸውን መብት አላት ብለዋል የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የመረጧቸው ሶስት ልዩ መልእክተኞች ወደ አዲስ አበባ ማምራታቸውን ሬውተርስ የዲፕሎማቲክ የመረጃ ምንጮችን ጠቅሶ ዘገበ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኢትዮጵያ ትግራይ ክልል ያለው ሁኔታ እጅግ እንዳሳሰባቸው ቃል አቀባያቸው አስታወቁ። የምስራቅ አፍሪካ አገራት አዲስ የበረሃ አንበጣ መንጋ እንደሚያሰጋቸው የዓለም የምግብና የእርሻ ድርጅት አስጠነቀቀ። ዜናው በዝርዝር ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መንግስት ከህዝባዊ ወያነ ሃርነት ትግራይ ኃይላት ጋር በጀመረ ውጊያ ዓለም አቀፉ ማህበረሰብ ጣልቃ እንዳይገባ አሳሰቡ። እንደ አንዲት ሉዓላዊት ሀገር ኢትዮጵያ በግዛቷ ህግን የማስጠበቅ ማናቸው መብት አላት ሲሉ ዛሬ ጠዋት ባወጡት መግለጫ ጠቅሰዋል። የኢትዮጵያ መንግስት የእርዳታ ጥያቄ እስኪያቀርብ ድረስ ዓለም አቀፉ ማህበረሰብ ጣልቃ ከመግባት እንዲቆጠብም ጠይቀዋል። በዛሬው መግለጫቸው በሂደት ላይ በሚገኘው የህግ ማስከበር ተልዕኮ ዓለም አቀፉ ማህበረሰብ ለመርዳት ያለውን ፍላጎት እንረዳለን ያሉት ጠቅላይ ሚኒስትሩ ይህ ሊሆን የሚችለው በዓለም አቀፍ ህግ መሰረት ነው ብለዋል። በዚሁ መግለጫቸው ኢትዮጵያ ይህን ሁኔታ በህጓና ዓለም አቀፍ ግዴታዎች መሰረት የመፍታት አቅሙም ፍላጎቱም እንዳላት በአጽንኦት ገልጻለሁ ያሉት ጠቅላይ ሚኒስትር አብይ በአገሪቱ የውስጥ ጉዳይ ማናቸውም ጣልቃ ገብነቶች እንደማይቀበሉና ዓለም አቀፉ ማህበረሰብ በዓለም አቀፍ ህግ መሰረት ጣልቃ ያለመግባት መርሆን እንዲያከብር ጠይቀዋል። ጠቅላይ ሚኒስትሩ እንዳሉት በሰሜን እዝ ላይ ጥቃት ከተፈጸመበት ዕለት ጀምሮ መንግስታቸው የሚያካሄደው ተልእኮ የኢትዮጵያን ሉዓላዊነትና አንድነት ለመከላከልና ለመጠበቅ የህግ የበላይነትን በአገሪቱ ግዛት ሁሉ ለመመለስና ወንጀለኞችን ለፍትህ ለማቅረብ የሚደረግ ነው። ለሶስት ዓመታት ገደማ ህወሀት የብሔርና የሃይማኖት ጥቃቶች በተለያዩ የአገሪቱ ክፍሎች የፈጽ የተፈጸሙ ወንጀለኞችን በማሰልጠን በማስታጠቅና በገንዘብ በመርዳት አቀነባብሯል ሲሉ የከሰሱት ጠቅላይ ሚኒስትር አብይ ባለፈው ጥቅምት 24 ቀን 2013 ዓ ም በሰሜን እዝ ላይ የተፈጸመውን ጥቃት ህገ መንግስታዊ ባልሆነ መንገድ ስልጣን ለመንጠቅ የተደረገ ሙከራ ሲሉ ገልጸውታል። ጠቅላይ ሚኒስትር አብይ የተባበሩት መንግስታት ቻርተርን ጨምሮ የተለያዩ ህግጋትን እየጠቀሱ እንደ ሉዓላዊ አገር ኢትዮጵያ በግዛቷ ህጓን የማስከበርና ስራ ላይ የመዋል ሁሉም መብት አላት ሲሉ ሞግተዋል። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የመረጧቸው ሶስት ልዩ መልእክተኞች ወደ አዲስ አበባ ማምራታቸውን ሬውተርስ የዲፕሎማቲክ የመረጃ ምንጮችን ጠቅሶ ዘገበ። ልኡካኑ ወደ አዲስ አበባ ያቀኑት የኢትዮጵያ መንግስት የህወሀት አመራሮች፣ የክልሉ ልዩ ኃይሎችና ሚሊሺያዎች እጅ እንዲሰጡ የሰጠው የሶስት ቀናት ቀነ ገደብ ሊጠናቀቅ ሰዓታት ሲቀሩት መሆኑን ሮይተርስ አክሏል። ልዩ መልእክተኞቹ የቀድሞዋ የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ፣ የቀድሞው የደቡብ አፍሪካ ፕሬዚዳንት ክጋሌማ ሞትላንቴና የቀድሞው የሞዛምቢክ ፕሬዝዳንት ዮአኪም ቺሳኖ ናቸው። አሜሪካና አውሮፓን ጨምሮ ዓለም አቀፉ ማህበረሰብ የአፍሪካ ህብረት በጀመረው ጥረት የኢትዮጵያ ፌዴራል መንግስትና ህወሀት ውይይት እንዲጀምሩ ግፊት በማድረግ ላይ ይገኛል። ትናንት ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተገናኝተው የተወያዩት የአውሮፓ ህብረት የውጭ ግንኙነት ኃላፊ ጆሴፍ ቦሬል ሁሉም ወገኖች ለችግር የተጋለጡ ሰዎች በቀላሉ የሚገኙበትን ሁኔታ እንዲያመቻቹና ከጠብጫሪነት እንዲቆጠቡ ጥሪ አቅርበዋል። የትኛውም የውጭ ወገን ጣልቃ ሊገባ አይገባም፣ የብዙሃን መገናኛዎች ነጻነት ሊከበር ይገባል ያሉት ቦሬል ከአፍሪካ ህብረት ልዩ መልእክተኞች ጋር የሚደረግ ግንኙነት ለውይይት በር ሊከፍት ይገባል ብለዋል። የአሜሪካ ተመራጭ ፕሬዝዳንት ጆ ባይደን የብሔራዊ ጸጥታ አማካሪ ጄክ ሱሊቫን በመቀሌ ዙሪያ በሚደረግ ውጊያ የጦር ወንጀሎችን ጨምሮ ሰላማዊ ዜጎች ያለባቸው የሁከት ስጋት እጅግ አሳስቦኛል። ሰላማዊ ዜጎች ሊጠበቁ፣ ሰብአዊ እርዳታ ለማቅረብ መተላለፊያ ሊከፈት ይገባል። ሁለቱም ወገኖች በአፍሪካ ህብረት በተመቻቸው መሰረት በአፋጣኝ ውይይት መጀመር አለባቸው ብለዋል። የኢትዮጵያ መንግስት የአፍሪካ ህብረት የወቅቱ ሊቀመንበር የሾሟቸውን ልዩ መልእክተኞች ጠቅላይ ሚኒስትር አብይ አህመድ ተቀብለው ቢያወያዩም ከህወሀት ጋር የሚደረግ ድርድር እንደማይኖር አስታውቋል። ምንም እንኳን ስለ ዝግ ስብሰባው አስፈላጊነት የአፍሪካና የአውሮፓ አባል አገራት ባይስማሙም የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት ትናንት ማክሰኞ በግጭቱ ላይ በዝግ ስብሰባ መምከሩን የሮይተርስ ዘገባ ይጠቁማል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ በኢትዮጵያ ትግራይ ክልል ያለው ሁኔታ እጅግ እንዳሳሰባቸው ቃል አቀባያቸው አስታወቁ። ጉተሬዝ ትናንት በቃል አቀባያቸው ስቴፈን ዱጃሪች በኩል ባወጡ መግለጫ የኢትዮጵያ መሪዎች የሰላማዊ ሰዎችን ደህንነት ለመጠበቅ የሚቻለውን ሁሉ እንዲያደርጉ፣ ሰብአዊ መብቶችን እንዲያከብሩና እጅግ አስፈላጊ የሆነው እርዳታ የሚቀርብበትን ተደራሽነት እንዲያረጋግጡ ጠይቀዋል። በመቀሌ ዙሪያ ሊወሰድ የሚችል ወታደራዊ እርምጃን የተመለከቱ ዘገባዎችን በከፍተኛ ስጋት እየተከታተልን እንገኛለን። ዋና ጸሐፊው በሰላማዊ ሰዎችና እርዳታ የማቅረብ ችሎታችን ላይ ሊያሳድር የሚችለው ተጽዕኖም አሳስቧቸዋል። የአፍሪቃ ህብረት ይህን ሁኔታ ለማርገብ የጀመረውን ግንባር ቀደም ሚና ሙሉ በሙሉ እንደግፋለን። የኢትዮጵያ ጦር ታንኮች ከመቀሌ ከተማ በ60 ኪሎ ሜትር ርቀት ላይ እንደሚገኙ ማስታወቁን የፈረንሳይ ዜና አገልግሎት ዘግቧል። በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቼሌት መቀሌን ለመቆጣጠር የሚደረገውን ፍልሚያ አስመልክቶ ሁለቱም ወገኖች የሚናገሩት እጅግ ቀስቃሽ፣ ቀድሞም ተጋላጭ የሆኑና ፍርሃት ውስጥ የሚገኙ ሰላማዊ ሰዎችን ለከፋ አደጋ የሚያጋልጥ ነው ብለው ነበር። የማን ራይትስ ዎች የአፍሪካ ቢሮ ዳይሬክተር ለቲታ ባድር የኢትዮጵያ መንግስትና ህወሓት በትግራይ በሚያደርጉት ውጊያ ቀድሞም በምግብና የነዳጅ እጥረት፣ በመገናኛ ዘዴዎች መዘጋት ችግር ውስጥ የወደቁ ሰላማዊ ሰዎችን ከጉዳት የመጠበቅ አቅማቸው አሳሳቢ መሆኑን ተናግረዋል። የኢትዮጵያ ጦር ለመቀሌ ነዋሪዎች አስቀድሞ የሰጠው ማስጠንቀቂያ ብቻውን በርካታ ሺዎች በሚኖሩባቸው የከተማ አካባቢዎች ወታደራዊ ተልእኮ ሲያካሂድ ደህንነታቸው ወደ ተጠበቀ ሌሎች አካባቢዎች መድረስ የማይችሉ ሰላማዊ ሰዎችን የመጠበቅ ኃላፊነቱን አያስቀርም ብለዋል። ኃላፊዋ ህወሀት ነዋሪዎች ወደሚበዙባቸው አካባቢዎች ኃይሎቹን አዝምተዋል የሚሉ ዘገባዎችም አስግተውናል። በቁጥጥራቸው ስር በሚገኙ አካባቢዎች የሰላማዊ ሰዎችን ደህንነት ማረጋገጥ አለባቸው ሲሉም አክለዋል። ለቲት አባድር እንዳሉት በዓለም አቀፍ ሕግ መርህ መሰረት በአንድ ወገን የሚፈጸም ጥሰት የሌላውን ምክንያታዊ አያድርገውም። ይህ ዶይቸ ቬለ ነው። የምስራቅ አፍሪካ አገራት አዲስ የበረሃ አንበጣ መንጋ እንደሚያሰጋቸው የዓለም የምግብና የእርሻ ድርጅት ፋኦ አስታወቀ። በህንድ ውቅያኖስ ተፈጥሮ ወደ ሶማሊያ የደረሰው ጋቲ የተባለ አውሎ ንፋስ የፈጠረው ኃይለኛ ዝናብ አዲስ የበረሃ አንበጣ እንዲፈለፈል ምቹ ሁኔታ መፍጠሩን ድርጅቱ ይፋ ያደረገው መግለጫ ይጠቁማል። የአንበጣ መንጋው በመጪው ታኅሣሥ ወር መጀመሪያ ገደማ ከሚፈለፈልበት አካባቢ ወደ ደቡባዊ ሶማሊያ፣ ኢትዮጵያና ሰሜናዊ ኬንያ ይዛመታል ተብሎ እንደሚጠበቅ የዓለም የምግብና የእርሻ ድርጅት አስታውቋል። ድርጅቱ ትልቅ ያለውን የበረሃ አንበጣ መንጋ እንቅስቃሴ ለመቆጣጠር ሶስቱ አገሮች ጥንቃቄ እንዲያደርጉ አሳስቧል። በቀጠናው የተከሰተ ብርቱ የአንበጣ መንጋ ባለፈው ዓመት ከፍተኛ ጉዳት አድርሷል። የተባበሩት መንግስታት ድርጅት ከዚህ ቀደም ሁለተኛ የመንጋው ትውልድ ሊያደርስ የሚችለው ጉዳት የከፋ ሊሆን እንደሚችል አስጠንቅቆ ነበር። የመራሂተ መንግስት አንጌላ ሜርክል ተተኪ የሚመረጥበት ቀጣዩ የጀርመን ምርጫ መስከረም 16 ቀን 2014 ዓ.ም እንዲካሄድ የአገሪቱ መንግስት አስታወቀ። ላለፉት 16 ዓመታት ስልጣን ላይ የቆዩት ሜርክል ለአምስተኛ የስልጣን ዘመን ለምርጫ እንደማይቀርቡ አስታውቀዋል። የጀርመን መንግስት ቃል አቀባይ ማርቲና ፊትስ ሜርክል የሚተኩበት ምርጫ በሚቀጥለው ዓመት መስከረም 16 እንዲካሄድ ለአገሪቱ ምክር ቤት ምክረ ሀሳብ መቅረቡን በዛሬ ዕለት ተናግረዋል። ምርጫው የሚካሄድበት ዕለት የሚወ የተወሰነው የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር የመጨረሻ ሐሳብ ከሰጡ በኋላ ነው። የጀርመን የአገር ውስጥ ጉዳይ ሚኒስትር ሆረስት ዚሆፈር ከአገሪቱ 16 ግዛቶችና በአገሪቱ ምክር ቤት መቀመጫ ካላቸው ፓርቲዎች ከተወያዩ በኋላ መስከረም 16 ምርጫው እንዲካሄድ ሐሳብ አቅርበው ነበር። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መንግስት ከህዝባዊ ወያነ ሐርነት ትግራይ ኃይላት ጋር በጀመረ ውጊያ ዓለም አቀፉ ማህበረሰብ ጣልቃ እንዳይገባ አሳሰቡ። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የመረጧቸው ሶስት ልዩ መልእክተኞች ወደ አዲስ አበባ ማምራታቸውን ሬውተርስ የዲፕሎማቲክ የመረጃ ምንጮችን ጠቅሶ ዘገበ። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ ትግራይ ክልል ያለው ሁኔታ እጅግ እንዳሳሰባቸው ቃል አቀባያቸው አስታወቁ። ዜናው በዚሁ አበቃ። ጠና ይስጥልኝ።